የኢትዮጵያ አየር መንገድ አውሮፕላን በምክትል አብራሪው መጠለፉን አስመልክቶ የሰሞኑ መነጋገሪያ ወደ ሆነው ሰሞነኛ ዜና እናልፋለን። ሄኖክ ሰማቅ ዜር የጠላፊውን ወንድም አነጋግሮ ያቀነበረው ቃለ መጠይቅ ነው። ሰኞ ዕለት ከአዲስ አበባ ተነስቶ ወደ ሮም ያመራ የነበረ የኢትዮጵያ አየር መንገድ አውሮፕላን በረዳት አብራሪው ተጠልፎ ጄኔቭ ስዊትዘርላንድ ማረፉ ይታወሳል። የኢትዮጵያ አየር መንገድ የበረራ ቁጥር ኢቲ 702 ቦይንግ 767 አውሮፕላንን የጠለፈው ኃይለ መድህን አበራ ቤተሰቦችን ለማነጋገር ሰሞኑን ያደረግነው ጥረት ተሳክቶልናል። ዶክተር እንዳላማው አበራ መስመር ላይ ይገኛሉ። የኃይለ መድህን ታላቅ ወንድም እንደሆኑ ነው የገለጹልን። እንደምን አመሹ? እንደምን አመሻችሁ? እንግዲህ በቅድሚያ ወንድማችሁ የሚያበረውን የኢትዮጵያ አየር መንገድ አውሮፕላን መጥለፉን እንዴት ነበር ቤተሰቡ የሰማው? ምን አይነት ስሜት አሳደረባችሁ? ቤተሰባችን በዛ ቀን፣ ዜናው በተሰማበት ቀን ግማሾቻችን የአጎቴን ተስካር ለማውጣት ገጠር ሄድን፣ ሰነብተን ስንመለስ ነው የሰማነው። አዲስ አበባ የነበሩት ዘመዶቻችን እዚህ ሆነ ነው የሰሙት እንደሌላው ህዝብ ዜና እና እንደሰማን ሁላችንም በጣም ተደናገጥ በምንም መንገድ ልንጠብቀው የማንችለው ልናስበው ልንገምተው የማንችለው ነገር ስለነበር በጣም ተደናገጥን። ዶክተር እንዳለማው የአጎታችንን ተስካር ልናወጣ ወደ ገጠር ሄደን ነበር ብለው ነበር በዜና ዘገባዎችም። ስለዚህ አጎታችሁ ሞትና፣ ምናልባትም ይሄ ሊያሳድር የሚችለውን ተጽዕኖ የተመለከቱ ዘገባዎች ሰምተን ነበርና ከሀይለ መድን ጋር ቅርብ ነበሩ። ከሁላችንም ጋር ቅርብ ነበረ። አጎታችን ማለት ለእናታችን የመጨረሻው ታናሽ ወንድሟ ነው። ከአጎትም ይልቅ እንደ ወንድም ነው፣ አብረን ይኖረው እና በዛ የተነሳ በጣም ቅርበት ነበረን። ሁላችንም ቤተሰቦቻችሁ፣ እናትና አባታችሁ በህይወት አሉ፣ ሰምተዋል? ምን አሉ? አሉ፣ ሁለቱም በህይወት አሉ። ሁላችንም አብረን ነበር ተዝካሩ ላይ። ይህንን ስትሰሙ በጣም ተደናገጡ? አዎ አሁን በምን አይነት ሁኔታ ላይ ነው ያሉት? አሁን ማነጋገር አዲስ አበባ ሆኜ ነው። ጠዋት ባህር ዳር ነበርኩ ስንለያይ፣ አሁንም እንደተከዙ ነው። ምን እንደሚያደርጉ አያውቁም። ልጃቸውን በምን መንገድ በምን ደርሰው ሊረዱት እንደሚችሉ አያውቁም። የሆነው ነገር ደግሞ ፈጽሞ ከጠበቁት የማይጠበቁት ነገር ደግሞ እንደተረበሹ እንዳዘኑ ነው ያሉት። እንግዲህ ለማግኘትም ለመርዳትም ብለዋል ዶክተር እንዳላማው ወንድማቸው ኃይለመድንን በቀጥታም ሆነ በተዘዋሪ በጠበቆች በኩል ለማግኘት የሚቻልበት ሁኔታ አለ። ይሄን ተስፋ እናደርጋለን። እንግዲህ የተለያዩ ሰዎችን ስንጠይቅ መደበኛ አሰራር ነው፣ መንግስት ጠበቃ ያቆምለታል። እናንተም በግል ጠበቃ እናቆም ብትሉ ይፈቀዳል። ስለዚህ ያ ድል ይኖራል፣ ግን የፖሊስ ምርመራውን እስኪጨርስ መጠበቅ አለባችሁ። እንደዚህ የሚል ይፋ ያልሆነ ዝም ብሎ በእንግሊዝኛ ኢንፎርማል የምንለው ነገር፣ በእንደዚህ አይነት መንገድ ሰዎች ይነግሩናል እና ተስፋ እናደርጋለን በቀጥታ ግን ከስዊስ ባለስልጣናት ጋር ወይ በኤምባሲ በኩል ለማነጋገር ያደረጋችሁት ጥረት አለ? ለማነጋገር ሞክረን ነበረ። ነገር ግን እዚህ አዲስ አበባ ያለው ኤምባሲ ብዙም የረዳን ነገር የለም። እስኪ ስለ ኃይለ መድን ጥቂት ይንገሩኝ። ትውልድና እድገቱ እንዴት ነው? ኃይለ መድን ባለፉት በተለያዩ ሚዲያ ብዙ አይነት ነገር ተጽፎ ስለነበረ ትንሽ ለማስተካከል ያህል እኛ ከአንድ እናት አባት የተወለድነው አስራ አንድ ነን። ከአስራ አንዳችን የመጨረሻዎቹ አራቱ የተወለዱት ባህር ዳር ነው እና ሀይለመድን ባህር ዳር ነው የተወለደው በእኛ አቆጣጠር በሐምሌ ሰባ አምስት እና አሁን እድሜው ሰላሳ አመት ነው። ሰላሳ አንድ የሚባለውም ትክክል አይደለም። በሰላሳ አንድ የሚሞላው በሚቀጥለው ሐምሌ ነው እና የተወለደው ባህር ዳር ነው። ጎበዝ ንቁ ልጅ ነው። ተጫዋች ነው። ለቤተሰቡ ቅን ታዛዥ ነው። ጥሩ ተማሪ ነው። በአስራ ሰባት አመቱ ሁለተኛ ደረጃ ጨረሰ። ከዛ ዩኒቨርሲቲ ገባ። አርኪቴክቸር መማር ጀመረ። አጋጣሚ ሆኖ ሳይጨርስ እድሜው ሀያ አምስት አመት ሊሆንበት ሲሆን እሱን ትቶት ፓይለትነት ገባ። ሀሳቡ የነበረ የአርኪቴክቸሩን ዲግሪ ከያዘ በኋላ ከዛ ቀጥሎ ደግሞ ወደ ፓይለትነት ለመግባት ነበር። በመሀል አንድ አመት ትምህርት ስለተቋረጠ አርኪቴክቸር ሳይጨርስ እድሜው ደረሰበት። ስለዚህ ቀድሚያ የሰጠው ለፓለትነቱ ነው። ፓለትነት የድሮ ምኞቱ ነበር። ጎበዝ እና ታታሪ ተማሪ እንደነበረ በስራውም እንደዚሁ ነው የሚገለጸው በትምህርቱ የሚያስመዘገባቸው ውጤቶች በግልጽ እንደሚያሳዩ ዘገባዎችም ይገልጻሉ። እንዲያው አንድ ነገር ከቤተሰባችሁ ለማረጋገጥ የምንፈልገው የረዳት ፓይለቱ ኃይለመድህን እህት ተንሳ ያበራ መልእክት በሚል በድረገጾች በማህበረሰብ ድረገጾች፣ በፌስቡክ የተሰራጨ መልእክት አለ። ይሄ መልእክት በእርግጥ ከእሷ የመጣ ነው ወይስ አይደለም የሚለው ሲያከራክር የቆየ ጉዳይ ነውና ይህንን የጻፈችው እህታችሁ ተንሳ ያበራ ነች? ትክክል ነው። እሷ ነች የጻፈችው። ትንሣኤ ነች የጻፈችው። ይሄ ምንም አያጠራጥረው። ተነጋግራችሁ ነበረ? ቤተሰቡ በአንድ ላይ ሆናችሁ ነው የጻፋችሁት ወይስ እሷ በራሷ ያወጣችው ነው? ይሄ እሷ በራሷ ነው የጻፈችው። እንግዲህ በዚህ ጽሁፍ ላይ ስለ ወንድማችሁ ኃይለ መድህን ስትገልጽ፣ እርስዎ እንደገለጹት ለቤተሰቡ ያለውን ፍቅር፣ ታታሪና ጎበዝ ተማሪ እንደሆነ ከዘረዘረች በኋላ ከቅርብ ጊዜ ወዲህ ግን ለእኛ ያለው ፍቅር ደህንነታችን በማረጋገጥና የሚያስፈልገንን ሁሉ በመታዘዝ ቢገልጽም ከዘመዶቹ ጋር መገናኘት አቆመ። የወትሮ ጨዋታና ደስተኝነቱ ቀርቶ ብቸኝነት የሚወድ ዝምተኛ ሆነ። ሕይወቱ ደስታ የራቀው መሰለ በማለት ገልጸዋለች። በሁኔታው ተደናግጠን ደግመን ደጋግመን በመጠየቅ ያወቅ ነው ሊያጠቁት የሚከታተሉ ጠላቶች እንዳሉ እንደሚያምን ነው ስልኩን እንደጠለፉበት ያስባል። በላፕቶፕ ካሜራ ሳይቀር ያዩኛል ብሎ ስለሚሰጋ ካሜራውን ሳይሸፍን አይከፍተውም። ወጥቶ እስኪገባ ቤቱን ሲበረብሩ የሚቆዩ ስለሚመስለው ካሜራ ጠምዶ መሄድ ሁሉ ጀምሮ ነበር። በአጠቃላይ በታላቅ የመንፈስ ጭንቀት እየተሰቃየ ነው የሚል ጽሑፍ ጽፋለች። ይሄን እናንተ ቤተሰቡ በሙሉ ያጤነው ነው ነው ወይስ የእሷ ነው? ምናልባት ወደ ኋላ እንዳልመለሰ እንጂ ከአስራ አንዳችን እሷ የመጨረሻ ናት። እሱ ዘጠነኛ ልጅ ነው ነው። በእድሜ ተቀራራቢነት ምክንያት ሶስቱ በጣም ቅርብ ናቸው። የሚታወቅ ነገር ነው። በየትኛውም ቤተሰብ በእድሜ ተከታታይ የሆኑት የበለጠ ይቀራረባሉ። በዚያ የተነሳ ቀን በቀን የምታገኘው በስልክም ሆነ በአካል እሷና የእሷ ታላቅ ናቸው እና እነሱ ይህንን ነገር ለረዥም ጊዜ ረግሊያት ረዥም ጊዜ በተለይም ደግሞ ያለፉት ጥቂት ሳምንታት ይህንን አስተውለው ነበረ እና አጋጣሚ የሆነው ያንን ነገር መነሻ ያንን ይዘን አጥብቀን ብንገፋ ኖሮ ምናልባት አንዳንድ የሳሰብ ይሄን ማስቀረት እንችል ነበር ወይ ሁሉ የሚል ስሜት ይሰማኛል። እንዴት ማለት ሕክምና እንዲህ እኔ ስመለከተው ይሄ የጤና ችግር ይመስለኛል፣ እና አስቀድመን በርትተን ወይ በምክርም በመገፋፋትም እኔ ብን በማስገደድም የአእምሮ ሐኪም እንዲያየው ብናደርግ ኖሮ ምናልባት ይህን የምናስቀረው ነበር ወይ የሚል ስሜት ይሰማኛል። እንዳልኩህ ከዛ ከ- አልነገርኩህም፣ ይሄንን ያው ላጎታችን ቀብር አብረን ሄደን ነበር እኔ እና እሱ እና ከቀብሩ ስንድ ተመልሰን እኔ ተመልሼ ወደ ስራዬ ወደ ካርቱም ስለሄድኩኝ ከዛ ወዲህ አልተገናኘንም። በፈረንጆች አቆጣጠር ፌብሩዋሪ አራት ይሁን አምስት ነው ለመጨረሻ ጊዜ ጃንዋሪ በእኛ ታህሳስ ሀያ ስድስት ሀያ ሰባት አካባቢ ከአርባ አምስት ከአርባ ስድስት ቀን በፊት ማለት ነው። ከወር ከአስራ አምስት ቀን በፊት መሆኑ ነው። አዎ እንዴት ነበረ ያኔ? እኔ በነገራችን ላይ ለእኔ በግል እነዚህ ነገሮች አሁን ነው ዝርዝሩ ዝርዝሩን ያወቅኩት ከእሷ ያንን ከጻፈች በኋላ ሌሎች ተጨማሪ ዝርዝሮችንም ስንሰማ ምልክቶቹ ነበሩ። ስለዚህ የጤና መታወክ ወይም የአእምሮ ህመም ስኪቶፈርኒያ የሚባለው ሊሆን ይችላል ብላችሁ ነው የምታስቡት። በሌላ ጎን ደግሞ ይሄንን እንግዲህ ያነበቡ በርካታ ሰዎች ለትርጉም ክፍት የሆነ ነውና ምናልባት የሚከታተሉት በተለይ በፖለቲካ በኩል ሊያጠቁት የሚያስቡ ሰዎች ወይም ደግሞ የመንግስት አካላት አሉ ብለው እንዲያስቡም በር የከፈተ ነውና፣ በእናንተ እምነት በተመለከታችሁት እነዚህ የሚያሳደዱት ሰዎች የፖለቲካ ኃይሎች ናቸው ወይስ በሱ አእምሮ ውስጥ ያለ ነው ብላችሁ ነው የምታስቡት? በየትኛው ማለት የተደራጀ የፖለቲካ እንቅስቃሴ ውስጥ አልገባም። ዘወትር በምናደርገው ውይይትም የመንግስት ተቃዋሚ ሆኖ አይታይም። እሱን የሚከታተሉ ከፖለቲካ ጋር ግንኙነት ያላቸው ኃይሎች ሰዎች ይኖራሉ ብለን አንገምትም። የመጨረሻውን ውሳኔ በሕክምና ዳያግኖሲስ ምን መስጠት የሚችለው ባለሙያው ቢሆንም እነዚህ ምልክቶች የፓራኖያ የሚባለው ነገር ነው። ሊያጠፉኝ የሚፈልጉ ሀይሎች አሉ፣ በተለያየ መንገድ ይከታተሉኛል ማለት ሲጀምር አንድ ሰው የአእምሮ ህመም ጅማሮ ሊሆን ይችላል ወይም የተባባሰ ደረጃ ላይ የሚደርሰው ሊሆን ይችላል። እርስዎ እንግዲህ የአእምሮ ሐኪም ባይሆኑም የህክምና ባለሙያ ነዎት። ነኛው ግን በደፈሬ በአንድ እንትን የሚባል ነገር አለ ለብዙ ሰው ለማስረዳት ይከብድ ይሆናል። የአንድ ሰው የአእምሮ ህመም አለበት ሲባል በአማርኛ እብድ የሚባለው ቃል አለ። እሱን አድርገው ነው የሚያስሙት። እንደሱ ማለት አይደለም። ምናልባት እብድ የሚባለው ነገር በእንግሊዝኛ ሳይኮሲስ ከሚባለው ጋር እኩል ካረግ ነው። ሳይኮሲስ ዋነኛው ትርጉሙ ተብሎ ሲነገር የነበረው ከእውነታ ጋር መለያየት መነጣጠል ነው። እዛ ደረጃ ላይ የደረሰ አይመስለኝም። አንዳንድ ድምፆችን ስንሰማ ከኮክፒቱ የተቀረጹ ድምፆች የፖለቲካ ጥገኝነት በሚጠይቅበት ጊዜ በተረጋጋ መልኩ ነበረ ከስዊስ ባለስልጣናት ጋር ይነጋገር የነበረው። መብቱን ምን ማድረግ እንዳለበት አስቀድሞ ያወቀ ይመስላል። እንደ ሁኔታውን ዝርዝሩን ስትሰሙ ተዘጋጅቶበት ያደረገው ነው። ድንገት የተፈጠረ ነው ብላችሁ ነው የምታስቡት? የመጀመሪያው ሁላችን የመጀመሪያው ግምታችን የነበረው ኮክፒት ውስጥ የሆነ ነገር ተፈጥሮ እዛው ቅጽበታዊ ውሳኔ ወስኖ ያደረገው ነው የመሰለ የመጀመሪያ ፈርስት ሪያክሽን የምትሉት ነገር ማለት ነው። እሱም ደግሞ አሁን ካለፈው በኋላ ነገሩ ካለፈ በኋላ ተረጋግተን ስናስበው ያንን የሚያጠናክር ነገር አለ። ለምሳሌ ከዛሬ ሶስት ወር በፊት አዲስ መኪና ገዝቶ ነበር። ሲሄድ ቤቱ ውስጥ በተከራዩ አፓርትመንት ውስጥ ያለውን ንብረት አንድም ነገር አላነሳም። ከምትንሳ ጋር ካለው ቅርበት አንጻር ለመሄድ እና ላለመመለስ የወሰነ ሰው ቢሆን ኖሮ ንብረቱን ለነሱ አከፋፍሏቸው ይሄድ ነበር። አንድም ንብረት አላነሳም፣ ኮምፒውተሩንም ጭምር እና አስበው የተዘጋጀበት ላለመሆኑ የሚያሳዩ ምልክቶች አሉ። እንግዲህ፣ ይህ ጊዜ ለእናንተ ቤተሰብ በጣም ከባድ መሆን አለበት። አንደኛ ወንድማችሁ የደረሰበትን ሁኔታ፣ ከዛ አልፎ ደግሞ በመገናኛ ብዙሃንም በማህበረሰቡም የሚነገሩ ሁኔታዎች አሉ። ዘገባዎችም ይሰማሉ። በማህበረሰብ ድረገጾችም ብዙ ነገሮች ይባላሉ። እህታችሁ ትንሳይ አበራም ይህን ጠቅሳለች በደብዳቤዋ። እንዲህ ነው ያለችው የዜና ማሰራጫዎች ብቻ ሳይሆኑ የተለያዩ ወገኖች ያሻቸውን ሁሉ ብለዋል የፖለቲካ ድርጅቶች የሰብአዊ መብት ተሟጋችና እንደ አቤቶ ክቻው ያሉ ቀልደኞች የራሳቸውን ሀሳብ ለማስተላለፍ ተጠቅመውበታል። በጣም አሳዛኝ ነገር ነው። ሁሉም የራሱን እምነት ለማስተላለፍ እንጂ እሱስ ምን ሆኖ ይሆን ብሎ አለማሰቡ ልብ ይሰብራል ብላለች። ቤተሰቡ እዚህ ላይ ያለው አስተያየት ምንድን ነው? ከእሷ ጋር ተመሳሳይ ነው ያለን። ምናልባት እሷ በገለጠችበት መንገድ አንገልጸው እንደሆነ ነው እንጂ ሁላችንም እንደዚያ ነው የሚሰማ መጀመሪያ ኃይለመድኅን የሚባል ሰው አለ ሰው እና ያ ሰው ምን ውስጥ ይሆን አሁን ያለበት ሁኔታ ከማለት በፊት እሱ ከፈጸመው ድርጊት ይሄን አይነት ጥቅም አገኛለሁ ወይ ደግሞ እሱ የፈጸመውን ድርጊት እንደዚህ አድርጌ ባቀርበው ሁሉም ነገር ጥላሸት መቀባት ትችላለሁ፣ መነሻ ያላቸው የሚመስሉ አስተያየቶች ሲጻፉ በጣም ያሳዝናል። እኔ በበኩል የሰብአዊነት የጎደሉ ይመስለኛል። ትንሽ ታግሶ ይሄ ነገር መነሻው ምንድን ነው የሚለው እሱ ከሱ ከተያያዘ በኋላ ከዛ እያንዳንዱ ወገን በራሱ መንገድ ቢተረጉመው ይሄ በዓለም ላይ ያለ ነገር ነው። መጀመሪያ ግን ድርጊቱ ለምን ተፈጸመ የሚለው እስኪታወቅ ድረስ መታገስ ይገባ ነበረ። ሰሞኑም በግል በፌስቡክም ዛሬ በትዊተርም ላስተላልፍ የሞከርኩት መልዕክት ይሄ ነው። እንታገስ። በስዊትዘርላንድ ካሉት ፖሊሶች፣ የህግ ተቋማት ምናልባትም የሕክምና ባለሙያዎች እነሱ የሚሰሩትን ስራ ከጨረሱ በኋላ የሚናገሩትን እንስማ፣ እንጠብቅ። ምናልባትም ከተሳከለን እሱ ራሱም ይሄን ያደረኩት በዚህ ምክንያት ነው ብለው የሚናገርበት ዕድል ያገኝ ይሆናል። ከዛ በኋላ ያንን መነሻ አድርጎ የራስን ትንታኔ፣ የራስን መደምደሚያ መስጠት የሚያስገድ ይመስለኛል። ገና ግን ድርጊቱ ለምን ተፈጸመ የሚባለው ሳይታወቅ ግንኙነት የሌለውን ነገር ሁሉ ከዚህ ጋር እያመጡ እያላተሙ የቤተሰቡን ሰላም ነው እያናጉት ያሉት። በቅሬታ ተሰምቶናል። ትንሣኤ አበራም በትናንትናው እለት አንድ መልእክት አስቀምጣ ነበረ። የፌስቡክ ገጿ በሌሎች ሰዎች ቁጥጥር ስር እንግዲህ ሀቅ ተደርጓል ነው የሚባለው በሳይበር ቋንቋ፣ በኮምፒውተር ቋንቋ እንደዛ ብላ እንደምታምን ጽፋ ነበረ። ከዛ ያ ጽሁፍ እንደገና ተመልሶ ተነሳ። የፌስቡክ ገጿን ትቆጣጠራለች። አሁን ተነጋግራችሁ ከሆነ ያለው ሁኔታ ምንድን ነው? አዎ ገጿን ትቆጣጠራለች። መጀመሪያ ከጻፈችው ጋር ለማነጻጸር አልቻለችም። እና ሙሉ አሁን እንደገና ሙሉ በሙሉ እርግጠኛ ሆኖ በትክክል እሷ የጻፈችው ተከልሷል የሚለውን እርግጠኛ ሆኖ መናገር አይቻልም አሁን ምክንያቱም መጀመሪያ የጻፈችው ወረቀት ላይ ነበር የጻፈችበት ወረቀት አሁን በእጇ ስለሌለ ኦሪጂናሉን እና ተከለሰ ያለችውን ለማነጋገር አልቻለችም። ሀሳቡ ግን በአጠቃላይ እስከ መጨረሻው ፓራግራፍ ላይ አንድ ቃል ከመቅረቱ በፊት ይመለስ የሚል ወደ አገሩ ይመለስ የሚያስመስል አይነት ቃል ከመጠቀሟ ውጭ ያለውን ግን የእሷ ቃል እንደሆነ ነው የገለጸችን። ለወት እርሱም አስቀድሞ ገልጸዋል። ወደ ነበረበት የጤና ሁኔታ እንዲመለስ ለማለት ነው የፈለገችው መጀመሪያ የጻፈች የመሰላት አሁን መልሳ ስታየው የጤና የምትለው ቃል ተነስታለች እና ወደ ያ ተይዞ ወደ ሀገሩ ይመለስ የሚል እና ተመልሰውም ሀገር ቤት ሕክምና ያግኝ የሚል አይነት መልእክት ያስተላለፈች አስመሰለባት። እና የእሷ መልእክት ይሄ አልነበረም። ይሄ ደግሞ ያው የኢትዮጵያ መንግስት እንደሚታወቀው የስዊትዘርላንድ መንግስት ረዳት ፓይለቱን ወደ ኢትዮጵያ መልሰው፣ ፍርድ ቤት የፍትህ ሂደቱ በኢትዮጵያ እንዲከናወን ጥያቄ አቅርቧልና በስዊስም ከባድ ወንጀል ነው እንግዲህ ከተረጋገጠ በፍርድ ቤት መረጋገጥ አለበት። የኤር ፓይረሲ ወይም የአውሮፕላን ጠለፋ የሚሉት በጣም እስከ ሀያ ዓመት ድረስ ሊያስፈርድ የሚችል ነው። እና እንደው እነዚህን ሁኔታዎች ስትመለከቱ ወደፊት ቤተሰባችሁ ተስፋው ምንድን ነው? ተስፋው እሱ ነው ጭንቁ ስታስበው ጨለማ ነው። የሰላሳ ዓመት ወጣት ገና አንድ አንድ ህይወት ሙሉ ህይወት የሚጠብቀው ምን ሊሆን ምን ሊሆን ይችላል ብለን ስናስበው ያስጨልጋል። ተስፋ የምናደርገው የስዊትዘርላንድ ህግ መሰረት ተገቢው ሁሉ ምርመራ የጤናንም ጭምር ከተደረገ በኋላ ያው ህጉ በሚ በህጉ መሰረት የሚባለው መቀበል ነው። ምን አማራጭ አለ ስናስበው ይጨንቅና ከባድ ጊዜ መሆን አለበት። በጣም ነው የማመሰግነው። ዶክተር እንዳላማው አበራ የኢትዮጵያ አየር መንገድ አውሮፕላንን ጠልፎ ስዊትዘርላንድ ጄኔቫ ያሳረፈው ረዳት ፓይለት ኃይለመድን አበራ ታላቅ ወንድም ናቸው። ቤተሰቡን ወክለው ለሰጡን ማብራሪያ በጣም አድርጌ በአድማጮቻችን ስም አመሰግናለሁ። እኛም የተጣራና ታማኒ መረጃዎችን ለህዝቡ ማድረሳችንን እንቀጥላለን። ወደፊት ደግሞ የእናንተንም ትብብር እንሻለን። ለአሁኑ ግን በአድማጮች ስም ላመስግን። እኔም በጣም አመሰግናለሁ። እንዳውቢያችን መልዕክት ለመድገን ያህል ሌሎች ወገኖቻችን ውጤቱ ከእሱ በኩል አዲስ ነገር የሚሰማ ካለ ያ እስኪመጣ ድረስ ከግምታዊ አስተያየት ብንቆጠብ ጥሩ ይሆናል። ለሱም ይረዳዋል።